ይልማ አንካራ ባለፉት አምስት ወራት ውስጥ ሶስት ጊዜ የሽብር ሰለባ ሆናለች። ባለፈው እሁድ በአንካራ በተጣለ አንድ ያጥፍቶ ጠፊ ጥቃት ቢያንስ ሰላሳ ሰባት ሰዎች መገደላቸው የሚታወስ ነው እና በሀገሪቱ ስጋት በተጠናከረበት በአሁኑ ጊዜ በቱርክ ባሉ ጀርመናውያንም ላይ ጥቃት ለመጣል እቅድ ተይዟል መባሉ ጀርመንን አብዝቶ ነው ያሰጋት። በዚሁ የተነሳም በዛሬው ዕለት በዚያ የሚገኙትን ቋሚ ተልእኮዎቿንና ትምህርት ቤቶቿን ዘግታለች። የጀርመን ጸጥታ ኃይላት ምን አይነት ማስረጃ ነው ያገኙት? ከየት እንዳገኙትስ ታውቋል ወይ? ከውጭ ጉዳይ ሚኒስቴር በኩል የተሰጠ ማብራሪያ አለ? ጀርመን የውጭ ጉዳይ ሚኒስትሩ ራሳቸው ናቸው ተናግረው ተነስተው ይህንን ነገር በጋዜጣዊ መግለጫ ላይ ያነሱት። እሳቸው እንዳሉት ከሆነ ትላንትና ማታ በደረሰኝ ማስረጃዎች መሰረት፣ እነዚህ ማስረጃዎቹ ደግሞ ተጨባጭ ናቸው፣ ትክክለኛ ናቸው። ከዛ ተነስተን የጀርመን ኤምባሲዎች በቱርክ ዋና ከተማ በአንካራና እንደገና ደግሞ በሁለተኛው ትልቁ ከተማ በኢስታንቡል ያሉት ቆንሲሎች፣ የትምህርት ቤት ህንፃዎች፣ የጉተን ኢንስቲትዩት፣ እነዚህ ሁሉ እንዲዘጉ ትዕዛዝ አስተላልፏል። እንደምናውቀው ኤምባሲዎች ይህንን በጽሁፍ ነበር የሚያደርጉት፣ ግን ይሄኛው ክብደት ስላለው ነው የጀርመን የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይን ማር የተናገሩት እና እስካሁን ድረስ የሚታወቁ ነገሮች ጭምጭምታ ሳይሆን ተጨባጭ የሆነ ማስረጃ አለን ነው የሚሉት። እሱም የጀርመኖችን ህንጻዎች፣ ጀርመኖችን ለመጉዳት፣ ጀርመኖችን ለመምታት ሽብር ፈጣሪዎች እየተዘጋጁ የሚለው ነገር ነው። እንግዲህ የተደመጠው የጀርመናውያኑ ተቋማት እስከ መቼ ተዘግተው እንደሚቆዩ ይታወቃል የተቀመጠው አረፍተ ነገር ምንድ ነው? ለጊዜው እንዲዘጉ የሚል ነው። ነገር ግን ለረዥም ጊዜ የጀርመን ተወላጆች ቱርክ ሀገር የሚገኙ ከትላልቅ አደባባይ እንዲርቁ፣ የቱሪስትና የጉብኝት ቦታዎችን እንዳይደርሱ፣ የቱርክ መንግስት መስሪያ ቤቶችና በተለይ የወታደርና የፖሊሱ መገናኛና ጠቅላይ አዛዥ ቢሮዎች ያሉበት ከእነዚህ ሁሉ እንዲርቁ የሚል ነው። ኤምባሲውን በተመለከተ እንዴት እናደርጋለን? ወደፊትስ ምን ማድረግ አለብን? በሚለው የውጭ ጉዳይ ሚኒስትር ውስጥ ችግሩን ለመፍታት የሚችሉ እና እውቀትም እና ጥበብ ያላቸው ሰዎች ስብሰባ አድርገው ንግግር እያካሄዱ ነው። የእነሱን የስራ ውጤት ምናልባት ዛሬ ማታ ወይንም ነገ ከነጎዲያ የምንሰማቸው ነገሮች ናቸው። ምን ያህል ቀናት እንደሚዘጉ ያኔ ነው ማወቅ የምንችለው። ጀርመን በቱርክ ያሉ ቋሚ ተልዕኮዎቿንና ትምህርት ቤቶቿን ከመዝጋት አልፋ በወቅቱ በተጨማሪ ምን አይነት እርምጃዎችን እየወሰደች ነው? ይህ አለ የሚባለውን የጥቃት ስጋት ለማከላከል እንደ ሰማ ነው ከሆነ የራሳችን የጸጥታ ጠባቂዎችን የጀርመንን ተቋሞችን በምን እንዴት ተዘጋጅተን እንቀርባለን፣ ሰዎችም እዛ ልከን እንጠብቋለን የሚለውን ነገር ነው ያነሱ። ግን በአጠቃላይ አዲስ የመጣ አካሄድ ነው። በቱርክ ሀገር በተለይ ሽብር ፈጣሪዎቹ ወታደሮቹን ወይም ሰራዊቱን ነበር የሚያጠቁት። አሁን ግን ያመጡት አውቶቡስ መቆሚያ ቦታ ማፈንዳት ነው። እና ደግሞ የሚገርመው ይህንን የይሁዱን ቦምብ ያፈነዳችው የዩኒቨርሲቲ ተማሪ ወጣት ልጅ ናት። እና እንዴት አድርገን እንቆጣጠረዋለን የሚል ነው። ቱርክ ደግሞ ብዙ ስደተኛም ደርሰዋል። የቱርክ መንግስትም በኩርድ ላይ በሚወስደው እርምጃ ብዙዎቹ ይቆጣሉ እና በቂም እና በቀል የተያያዘ ነገር ነው። አዲስ አይነት ሁኔታ ስለሆነ ይህንን እንግዲህ መመልከት ያለባቸው ነው። እንደምናውቀው ደግሞ ብዙ ጀርመኖች ፀሐይ ለመሞቅ እረፍት ለማድረግ ወደ ቱርክ የሚሄዱ ናቸው ያለው ይሄ ሁሉ እንግዲህ ሌላ ጣጣ የሚያመጣ ነው። ጀርመን በቱርክ ቋሚ ተልእኮዎቿንና ትምህርት ቤቶቿን ለመዝጋት በወሰደችው ውሳኔ አኳያ የሀገሪቱ ሕዝብና ጋዜጦች ምን እያሉ ነው? ዛሬውኑ ቀኑም በሙሉ ጀርመኑ ሲነጋገሩበት የዋሉበት አርስት ነው። ቀደም ሲል ባለፈው ጊዜም የዚህ ዓለም አቀፉ የቱሪስት ትርኢት እዚህ በተካሄደበትም ጊዜ ከጀርመን የሚሄዱት አብዛኛዎቹ ቱሪስቶች ከሌላ ሀገር የሚሄዱት ቱሪስቶች በመቅረታቸው ብዙዎቹ ሰዎች የጉዞ መንገዳቸውን ለመውሰድ እንደፈልጉ ቱርክን እየተዉ ሌላ ቦታ እየተመለከቱ ነው። እርግጥ ቱርክ ከበርሊን ኢስታንቡል ከበርሊን አንካራ፣ በጣም ቅርብ ነው፣ በሁለት ሰዓት ጊዜ ውስጥ በአይሮፕላን የሚደረስ ነው እና ጀርመኖች እንግዲህ ቀጥታውን እንጠብቅ የሚለውን ነገር ነው የሚመለከቱት። ግን አሁን ስለ ጋዜጣዎች፣ ስለ ቴሌቪዥንና ሬዲዮ ጣቢያዎች ስለ እነሱ ካነሳት ቱርክ መንግስት ጋዜጠኞችን ያስራል፣ ጋዜጠኞችን ያባራል። እንዲሁም የጀርመኖች ለሁለት ጋዜጠኞች ለሽፒግል ለሚባሉ መጽሄትና ዲቬልት ለሚሰሩት እዛ የስራ ፈቃዳቸውን አናስረዝም ብሎ አባራቸዋል። የህግ በላይነት እንዲኖር ይላሉ። ይሄ ሁሉ መቀየር አለበት ነው የሚለው ይልማ ሀይለ ሚካኤል፣ ከበርሊን ለሰጠህን ማብራሪያ ከልብ አመሰግናለሁ።